በኬንያ የባህር ዳርቻ በሀገር ማስጎብኘት ሥራ የተሰማሩ ሰዎች ዩናይትድ ስቴትስ በአብዛኛው የጠረፉ አካባቢዎች ላይ ጥላ የቆየችውን የጉዞ እገዳ ለማንሳት የደረስበት ውሳኔ አስደስቷቸዋል። እገዳው የዩናይትድ ስቴትስ መንግሥት ሠራተኞች ጠረፉን እንዳይጎበኙ ይከለክላል። በተመሳሳይ የአገር ጎብኚዎችም ወደ አካባቢው እንዳይሄዱ ይመክራል። የአሜሪካ ድምፁ ጂል ክሬግ ከናይሮቢ ዘግቦበታል። ሰሎሞን ክፍሌ ያቀርበዋል። የኬንያ ባህር ዳርቻ የተዋቡ መዝናኛዎች አሉት። ምርጥ ምግቦች ይስተናገዱበታል። ማረፊያ ቤቶቹ ግሩም ሲሆኑ፣ የአየር ጠባዩም ተስማሚ ነው። ሆኖም የነውጠኛው የአልሻባብ ቡድን ጥቃቶችና የወንጀል ስጋቶች የአካባቢውን የቱሪዝም አገልግሎት ባያሌ ጎድተዋል። አሁን ግን ዩናይትድ ስቴትስ ከማሊንዲ ከተማ ጀምሮ ወደ ታች ኬንያ ከታንዛኒያ ጋር እስከምትዋሰንበት ድንበር አቅራቢያ ድረስ በአብዛኛው የባህሩ ዳርቻ የጉዞ እገዳውን አንስታለች። እገዳው አሁንም እንዳለ እንዲቆይ የተደረገው ግን ወደ ላሙ ደሴት በሚደረገው ጉዞ ላይ ነው። የላሙ ደሴት በህንድ ውቅያኖስ ላይ የሚገኝ ሲሆን ሌላ ምርጥ የቱሪስት መስህብ ነው። ስለ ጉዞው እገዳ መነሳት በኬንያ ናይሮቢ የዩናይትድ ስቴትስ ኤምበሲ የፕሬስ አታሸዋ ቲፋኒ ማክግሪፍ ያስረዳሉ እገዳውን ያነሳንበት ምክንያት አለ። አሁንም በመላ ኬንያ የሽብርና የወንጀል ስጋቶች ያሉ ቢሆንም ከማሊንዲ በስተደቡብ ባለው የባህር ዳርቻ አካባቢ የኬንያ መንግሥት በወሰዳቸው አዎንታዊ እርምጃዎች ምክንያት ጸጥታው በጣም ተሻሽሏል። ለእገዳው መደረግ ምክንያት የሆኑት ችግሮች በአሁኑ ጊዜ የሉም። ብሪታንያም በዚያው አካባቢ ጥላ የቆየችውን የጉዞ እገዳ ባለፈው አመት ሰኔ ማንሳቷ አይዘነጋም። የኬንያ ቱሪዝም ፌዴሬሽን ዋና ሥራ አስኪያጅ ሱዛን ኦንጌሎ ከዚህ የተሻለ ያስደሰታቸው ነገር እንደሌለ ተናግረዋል። ስለ ሁኔታው ላስረዳችሁ። የተደረሱት ውሳኔዎች የአካባቢውን ምጣኔ ሀብት በጣም ያሳድጋሉ። ምክንያቱም ካለፈው አመት ሰኔ ወር በፊት ያለውን ሁኔታ ብናይ በባህሩ ዳርቻ የነበረው የቱሪዝም እንቅስቃሴ ፈጽሞ የሞተ ነበር። ሰኔ ላይ ብሪታንያ የጉዞ ገዳዋን አነሳች። አሁን ደግሞ ዩናይትድ ስቴትስ ተመሳሳይ እርምጃ ወሰደች። በመሆኑም የሀገር ጎብኚዎችን በብዛት ወደ አካባቢው ይመልስልናል። ወንጌሎ እንደሚሉት የባህር ዳርቻውን አካባቢ ምጣኔ ሀብት የሚያንቀሳቅሰው ሞተር ቱሪዝም ነው። የባህር ጠረፉን አካባቢ ምጣኔ ሀብት በከፍተኛ ደረጃ የሚደግፈው ቱሪዝም ነው ማለት እችላለሁ። በምንም አይነት ከሌላ ነገር ጋር ማወዳደር አይቻልም። ከሁሉ አስቀድሞ የዩናይትድ ስቴትስ የጉዞ እገዳ በቅድሚያ የጎዳው በይፋ ወደ አካባቢው መሄድ የተከለከሉትን የአሜሪካ መንግሥት ሰራተኞች ነው። ሀገር አስጎብኚዎች የሚሉት ግን እገዳው ቱሪስቶችንም አስበርግጓል። ምክንያቱም በጉብኝት ላይ ባሉ ጊዜ የሚገዙትን የደህንነት ዋስትና ማግኘት ባለመቻላቸው ነው ይላሉ። ሞሐመድ ኦማር ከሞምባሳ ደቡብ ዲያኒ ያለውን ሌፐርድ ሬዞርት ኤንድ ስፓ የተሰኘውን የመዝናኛ ስፍራ ያስተዳድራሉ። ነገሩ ምን መሰላችሁ? አብዛኛው የዓለም ሕዝብ የሚያየው እንግሊዝ እና አሜሪካ የሚወስዷቸውን እርምጃዎች ነው። ምንም እንኳ ብዙ ሀገሮች የጉዞ እገዳ ባይኖራቸውም እነዚህ ሁለቱ የዓለም መንግስታት የሚወስዷቸውን እርምጃዎች በመከታተል ራሳቸው ድምዳሜ ላይ ይደርሳሉ። አንድ የሌላ የዲያኔ ሆቴል ሥራ አስኪያጅ ሲናገሩ ደግሞ በአካባቢው የጸጥታ ጥበቃ ችግር አለ በሚልና አብዛኞቹ የውጭ ሀገር ዲፕሎማቶችና የተባበሩት መንግሥታት ድርጅት ሠራተኞች የጉዞው እገዳ የተመለከታቸው በመሆኑ ንግዳቸው በከፍተኛ ደረጃ መክሰሩን አስረድተዋል። ባለፉት 18 ወራት ብቻ ንግዳቸው 80 በመቶ መቀነሱንም ተናግረዋል። ምንም እንኳ ይፋ የጉዞ እገዳው ቢነሳም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዜጎቹ በኬንያ የሚያደርጉት ጉብኝት አደጋ ያለው መሆኑን የመከረበት ማስጠንቀቂያ ግን እንዳለ ነው።